የከተማ ጉዳይ ይማርካል ዶክተር ሽመልስ እርሱን ግን እንደ ታሪክ ተመራማሪ በጣምም የሳቦት ይመስላል። በተደጋጋሚ የጎበኛቸው ርዕሶች ናቸው። የከተማን የመንግስትና ማህበረሰብን መስተጋብር የሚመረምር ሌላ የታሪክ ጥናት ጽሁፎ ጭብጥ በተቻለ ለመረዳት ከተማ እንደ አገር እንደ መንግስት የሚታይበት ጥናቱ ምን አመላከተው? ምን አሳየ? ምንድን ነው? ሀገሪቷ እንደ ሀገር የነበረችው በሺ ዓመታት የሚቆጠር ነው ግን ይህ ዘመናዊ የሚባለው የኢትዮጵያ መንግስት መፈጠር የጀመረበት ጊዜ ቅርብ ነው። ዘመናዊነትን መልክ ይዞ መውጣት የጀመረው በ19ኛው ክፍለ ዘመን ላይ ነው። እና በዘመናዊ ታሪክ አመሰራረቱ ውስጥ እንግዲህ የሚያስፈልጉ ወሳኝ የሆኑ ቅመሞች አሉ። ሀገሪቷን አንድ ሊያደርጉ የሚችሉ፣ አንድ ሆና እንድትወጣ ዘመናዊ ሆና እንድትወጣ የሚያስችሉ መንገዶች አሉ። እኔ የመረጥኩት ከተማን ስለሆነ ነው። በተለያየ መንገድ ነው። አንዳንዶች መንገድ ስራ ለምሳሌ ሀገሪቷን በተለያየ መንገድ በተለይ ከዋና ከተማ ጋር የሚያገናኙ መንገዶችን መስራት፣ የመገናኛ መሳሪያዎችን መገንባት፣ ከዓለም ጋር የሚያገናኙ ግንኙነቶችን መፍጠር፣ ኤምባሲዎች ለምሳሌ፣ ዘመናዊ የሆኑ መስሪያ ቤቶችን መክፈት ለምሳሌ በአጼ ሚኒልክ የተጀመረ ስራ ነው። እነኚህ እንግዲህ የዘመናዊቷ ኢትዮጵያ ወይም የዘመናዊቷ ኢትዮጵያ መንግስት ለሀገር መመስረት ምልክቶች ናቸው። እኔ ደግሞ ምንድን ያሰብኩት እነኚህ ነገሮች የሚፈጽሙበት የሚታሰቡበት እንደ እርሾ ነው የሚያገለግል እና እዛ ይቦከል ከዛ በኋላ እዛ ይሰራል። ያ ነገር ደግሞ እንደገና ወደ ሌሎች ቦታዎች እንዲደገም እንዲሰራጭ ይደረጋል። እና አዲስ አበባ በተለይ ከ19ኛ ክፍለ ዘመን በኋላ ሰፊ ሀገር የተፈጠረው በጣም ብዛት ያለው ቋንቋ የሚናገር ህዝብ ነው። የተለያየ እምነት የሚከተል ህዝብ አለ እና ያንን ህዝብ እንዴት ነው አንድ ላድርግም የሚችለው በሚል የነበረው ስርዓት ወይም ያ ሰዎቹ ስርዓት ምንድን ነው? አዲስ አበባ እንደ መገናኛ ነው ያዩት። የተለያየ ሀገሪቷ ክፍል የሚመጣ ህዝብ ይመጣል፣ ይገናኛል፣ ይቀላቀላል። በተወሰነ ደረጃ የኢትዮጵያዊነትን ስሜት ያዳብራል የሚል ሀሳብ ነበራቸው እና ከተማዋ ልክ እንደ ትልቅ የንግድ ቦታ እንደምንለው ገበያ ማለት ነው። ብዙ ሰው የሚመጣበት የሚነግድበት፣ የሚግባባ፣ የሚገናኝበት ነው እና ከተማዋም ያንን ሚና ልትጫወት ትችላለች። በሰው ውስጥ የምትፈጥረው ኢትዮጵያ ይኖራል፣ ስዕል ይኖራል እና ያ ስዕል የነገስታቱ ስዕል ነው፣ በእርግጥ የሌላው ህዝብ ስዕል አይደለም። እና ያንን ስዕል ለመስራት የተሞከረበት ዋና ቁልፍ ቦታ ነው አዲስ አበባ የኃይል መቀመጫ መሆኗ መናሪያ መሆኗ እነኝህን ሁኔታዎች አመቺ ወይም ቀላል አደረጉት ያደርገዋል። ነገስታት መቀመጫቸው እዛ ነው። ከሀምሳ ፐርሰንት በላይ የገቢቷ ኢኮኖሚ እኮ እዛ ነው ያለው። አብዛኛዎቹ ዘመናዊ የምንላቸው ትምህርት ቤት ወይም ደግሞ ሆስፒታሎች ወይም መንገዶች በአብዛኛው የተከማችበት ቦታ ነው። ፕራይሜት የሚባል ስም አለው ወይ እንደዚህ አይነት ከተማዎች ፕራይሜት ሲቲ ይሏቸዋል። አብዛኛው ነገር የተከማችባቸው ናቸው። የራሱ የሆነ ጥቅም አለው። በሌላ በኩል ደግሞ ትልቅ ጉዳትም አለው። እና አዲስ አበባ እነኝ ነገሮች አለ ግን ብዙ ችግሮችም እንዳሉ ችግሮችን ትሸክማለች። ችግሮች አለ ላይ ብዙ ነገር ማለት ይቻላል። ብዙ ችግሮችን የምናነሳ ይመስለኛል። የዛሬ ሁኔታዎች ይበልጡን ችግሮቿን ያጎሉም ይመስላል። በእርግጥ የአገሪቱ ዋና መቀመጫ የመንግስት መቀመጫ ብቻ ሳይሆን የአፍሪካም ባለም አቀፉም ደረጃ ትልቅ ስፍራ የሚሰጥ ከተማ ሆናለች። ጓዟን ይዛ ነው፣ ግን ፈተናዎቹን ችግሮቹን ይዛ ነው እና። እስኪ ቅድም ወዳል ነው ሰዎች ወደሚነጋገሩበት ጉዳይ እንግባ። አዲስ አበባ ውስጥ እንቆያለን። ሌሎች ሀሳቦች የሚንጸባረቁባቸው መድረኮች ላይ በዚህ ጊዜና በዚህ ሰዓት የሚታዩት ይበልጡን የፖለቲካ ቃና ያላቸው አንዳንዴም የተወሰነ ቡድንም ፍላጎት ለማራዘም ወይም ለማሳካት የሚደረጉ እንደመሆናቸው መሆናቸው በራሱ ችግር ላይሆን ይችላል ከሌሎች ፍላጎቶች ጋር የሚጋጩበት አንዳንዴም መሰረታቸው ቅድም እንደገለጹት ተጨባጭ እውነታዎች በመሆን ፋንታ የሰዎች ፍላጎት እንደ እውነታ የሚቀርቡበት አለና፣ እንዲህ ያለ የተሳከሩ ሁኔታዎችን ለማጥራት በጥናት መሰረት ባላቸው ጭብጦች ላይ የተመረኮዙ መረጃዎች እርሷ እንዳ አቀረባቸው አይነት ጥናቶች ላጥቂዎች ብቻ ሳይሆን ለሕብረተሰብ የሚቀርቡበት ሁኔታ ላይ እንነጋገር። የመገናኛ ብዙሃን ፋይዳ እንዳለ ነው። ዛሬ እንደምናደርገው ውይይት ያለ በምን መልኩ መረጃዎች የብዙ መሆን ይችላሉ? እንዴት ይመለከቱታል ይህን ጠቅላላ ሁኔታ? አሁን ስንነጋገር ሁለት ነገሮች ናቸው እየታየ ምንድን ነው? አንደኛው ታሪክ፣ በአሁኑ ጊዜ ደግሞ ከተማ ላይ የትልቅ የመታገያ መድረኮች ሆነው ትልቅ ትግል የሚካሄድባቸው ትልቅ ክርክር የሚካሄድባቸው መድረኮች ናቸው። በታሪክ ላይ ለረጅም ጊዜ ክርክር ሲደረግ ነበር። በኢትዮጵያ ታሪክ ላይ ብዙ መግባባት እንዳለ ሁሉ እንደገና ደግሞ ከፍተኛ የሆነ ያለ መግባባት በኢትዮጵያ ታሪክ ትንተና ላይ ብቻ ሳይሆን በኢትዮጵያ ውስጥ በተፈጸሙ የታሪክ ሂደቶች ላይ ያለ መግባባት አለ እና ታሪክ እንደ መታገያ መድረክ ሆኖ ያገለግላል። አሁንም እየሆነ ያለው እሱ ነው። እንደገና ደግሞ ባለፉት የተወሰኑ ዓመታቶች ውስጥ አዲስ አበባ ከተማ ሌላው ዋናው ትግል የሚካሄድበት መድረክ ሆኖ ወጥቷል እና ያ ትግል የሚካሄደው በአንድ በኩል መንግስት አለ፣ በሌላ በኩል ደግሞ መንግስት የፈጠረውን ራዕይ የማይቀበል ክፍል አለ። ስለዚህ ያ ነገር አለ። ስቴት የምንለው አለ፣ ከዛ ከስቴት ውጭ የሆነው ክፍል አለ። የተለያየ ቅርንጫፍ አለው ትግሉ። በሌላ በኩል ደግሞ ራሷ በከተማዋ ማንነት ላይ የከተማዋ ማንነት ምንድን ነው፣ ከአዲስ አበባ ማለት ምን ማለት ነው ከሚለው ጀምሮ ማንነት ብቻ ሳይሆን ባለቤትነት ነው ጨምሮ የማን ነው ከተማው የማናት አዲስ አበባ በሚለው ጉዳዮች ላይ ትልቅ ትግል እየተካሄደ ነው ያለው እና እነኚህ ሁለት እንግዲህ የትግል አውድማ የሆኑ ነገሮች ናቸው የኢትዮጵያ ታሪክና የኢትዮጵያውና ከተማ የምንለው አዲስ አበባ ምንድን ነው አሁን እዚህ የሚያስፈልገው ክርክሩ መካሄዱ መልካም ነው ምክንያቱም የተደበቀ ነገር ችግር የማይገለጥም የለም የተደበቀ የማይገለጥ ነገር የለምና መውጣቱ አይቀርም ሲወጣ ግን እንዴት ይወጣል ለምሳሌ የመነጋገሪያ መድረኮች አሉን ወይ ነው አሁን አብዛኛው ስለ አዲስ አበባ ክርክር እየተካሄደ ያለው የሶሻል ሚዲያ በምንለው ላይ ነውእና ሶሻል ሚዲያ ላይ ብዙ ጊዜ እኔም ገብቼ አነባለሁ እንጂ መጻፉን አልፈለግኩም። ለምንድነው ያልፈለኩት እዛ ላይ የሚጻፉት ነገሮች መጥፎ ሆነው አይደለም። ግን ምንድነው ብዙ ጊዜ እንደዚህ አይነት በጣም ውስብስብ የሆኑ የታሪክ ጉዳዮች ይቀለበሳሉ። ተቀልብሰው ነውና እያንዳንዱ ሰው ከራሱ መንገድ ነው የሚጽፈው። እኛ በታሪክ ሙያውስ ምንድነው የምንለው መርጦ ማስታወስ፣ መርጦ መርሳት የሚባል ነገር አለ እና የተወሰኑ ነገሮች እየተመረጡ ይወጣሉ፣ የተወሰኑ ነገሮች እየተመረጡ ይረሳሉ። ከዋናው ሀሳብ ባፈነገጠ መልኩ ባፈነገጠ መልኩ የራስን ፍላጎት ለማስፈጸም ነው ይወልጡ እና እንደዛ የወጡ የሚጻፉ ነገሮች ናቸው እና ጎዶሎ ነው የሚሆኑት። ብዙ ጊዜ ጎዶሎ እውነታዎች ይሆናሉ። እውነት ሙሉ የላቸውም ለማለት አይደለም። እውነታ ያላቸው የሚነሱት ጥያቄዎች ሌጂትሜት፣ ትክክለኛ፣ ተገቢ ጥያቄዎች ሆነው ችግሩ ምንድን ነው? እንዴት ነው እነዚህ ነገሮች የምንመርጠው ነው? አየህ መረጃዎችን ስንመርጥ ማንፈልጋቸው መረጃዎችን አንጠቀምም። ምን ፈልጋቸውን ብቻ ነቅሰን እናወጣለን። አንደኛ ወስሎ። ስለዚህ ነው ይሄ ሴሌክቲቭ ሪሜምበሪንግ የሚባለው እና ሴሌክቲቭ ፎርጌቲንግ ያለው። እናስታውሳለን፣ እንረሳለን። እስኪ እናስታውስ ወደ ምናስታውሰው ትልቅ ነገር እንሂድ። ወይም የብዙዎች ጋራ የሆነ በተጨባጭ መረጃ ላይ ወዳ ተኮረው እንሂድና የሰሞኑን ግራ መጋባት ጭምር የፈጠረ ሁኔታ እናያለን። አዲስ አበባን ተንተርሶ ነው በቀደሙት ሁለት ዓመታት ውስጥ በኦሮሚያ ክልል ከፍተኛ ሕዝባዊ እንቅስቃሴ ነበር። አንዱ የዚህ ህዝባዊ እንቅስቃሴ መነሻ የአዲስ አበባ ከተማ መስፋፋት በሚል እቅድ አቅራቢያው የሚገኙ መንደሮች የገበሬ አካባቢዎች ጥቅማቸውን የሚያስነካ ገበሬዎችን ከእርሻ መሬታቸው የሚያፈናቅል ለዘላቂ ጉዳት የሚዳርጋቸው በጣም ብዙ የተጻፈበት በመገናኛ ብዙሀንም የተዘገበበት ነው በመንግስት በኩል ግን ያን ሁኔታ ለማሻሻል የሚደረጉ እርምጃዎች እንደሚወሰዱ ያም መጀመሪያ የተያዘው እቅድ እንደቀረ ይህን ነገር እንጂ አግባቢ ሁኔታ ላይ አልተደረሰም ከዚያ በኋላም የተፈጠሩት ሁኔታ ሰዎች ለብዙዎች ህልፈት ሁሉ አብቅተዋል። በጎንደር ሌላ ህዝባዊ እንቅስቃሴ የተከተለ መንግስት የኦሮሚያ መንግስት ይመስለኛል ይህን መግለጫ ያወጣው ያን ጥያቄ ለመመለስ ጭምር በሚመስል የአዲስ አበባን ከተማ የሚመለከት የኦሮሚያን ልዩ ጥቅም ማስጠበቅ የሚል ጉዳይ ወጥቶ እያነጋገረ ነው ወጣለት ከሚባለው ማህበረሰብ የወጡ ወገኖች ጭምር ያልተቀበሉት ወይም ከፍተኛ ተቃውሞ ያቀረቡበት ነው። እስኪ መንፈሱን መጀመሪያ ባጭሩ እንረዳ፣ ተከታይ ጥያቄዎች እንድናነሳ እርስዎ እንደተረዱት